የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ ካፒታል ገበያ ባለሥልጣን አቶ ኤርምያስ አመልጋን ጨምሮ በሕገ ወጥ መንገድ ሰነደ መዋለ ነዋዮች ለሕዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ ነበር ተብለው በተጠረጠሩ ግለሰቦችና ድርጅቶች ላይ ምርመራ ጀመረ። የተባበሩት አረብ ኤምሬቶች፣ ቻይና ሰራሽ የጦር መሳሪያዎች መሐመድ ሐምዳን ደጋሎ ለሚመሩት የሱዳን ፈጥኖ ደራሽ ኃይል ማቅረቧን እንዳረጋገጠ አምነስቲ ኢንተርናሽናል አስታወቀ። የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር በናዚ ሽንፈት ሁለተኛው የዓለም ጦርነት ያበቃበት የድል ቀን ሲታሰብ ሩሲያ በዩክሬን ጦርነት የምትነዛውን ታሪካዊ ውሸት ነቀፉ። ሩሲያ ነገ በሞስኮ አደባባይ በወታደራዊ ትርኢት የድል ቀንን ለመዘከር ስትዘጋጅ ፕሬዚደንት ቪላዲሚር ፑቲን እና የቻይናው አቻቸው ሺጂንፒንግ ለምዕራቡ ያላቸውን እንቢተኝነት ዛሬ በግልጽ አሳይተዋል። ዜናው በዝርዝር የኢትዮጵያ ካፒታል ገበያ ባለሥልጣን አቶ ኤርሚያስ አመልጋን ጨምሮ በህገወጥ መንገድ ሰነደ መዋለ ንዋዮች ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ ነበር ተብለው በተጠረጠሩ ግለሰቦችና ድርጅቶች ላይ ምርመራ መጀመሩን አስታወቀ። ምርመራው በኢትዮጵያ ሕገ መንግሥት የመሰማት መርህ መሰረት የሚደረግ እንደሆነ የገለጸው ባለሥልጣኑ ዛሬ ሐሙስ ባወጣው መግለጫ ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያ ጭምር እንደሚያካትት ይፋ አድርጓል። ይሁንና በአጠቃላይ ምን ያክል ግለሰቦችና ድርጅቶች ምርመራ እየተደረገባቸው እንደሆነ በግልጽ ያለው ነገር የለም። ሀና ተህሉ በዋና ስራ አስፈጻሚነት የሚመሩት መስሪያ ቤት ለህዝብ የሚቀርቡ ሰነደ መዋለ ንዋዮች ሰዎችን የመመዝገብና ለሕዝብ ለማቅረብ የሚደረጉ ማስታወቂያዎችን የመቆጣጠር ስልጣን የተሰጠው ነው። በኢትዮጵያ አክሲዮን ሸጠው ኩባንያ ማቋቋም የሚፈልጉ በባለስልጣኑ ማመልከቻ አቅርበው ማረጋገጫ ማግኘት አለባቸው። ተቆጣጣሪው መስሪያ ቤት በዚህ ዓመት በስራ ላይ የዋለው መመሪያ አክሲዮኖች ለመሸጥ የሚደረግ ማስታወቂያ ከባለስልጣኑ እውቅና ውጪ ለህዝብ ሊቀርብ እንደማይችል ይደነግጋል። ዘመን ባንክን ጨምሮ የተለያዩ ኩባንያዎች በመመስረት የሚታወቁት አቶ ኤርሚያስ አመልጋ ካሊ በተባለ ኩባንያቸው በኩል ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ፈቃድ የመጠየቅ ፍላጎት እንዳላቸው ከዚህ ቀደም ተናግረው ነበር። ህብረተሰቡ የካፒታል ገበያ አገልግሎት ሰጪ ለመሆን ፈቃድ ለማውጣት በሂደት ላይ መሆናቸውን በመግለጽ ኢንቨስትመንት ከሚጠይቁ ግለሰቦችና ድርጅቶች ጋር ውል ከመግባትና ገንዘብ ከመክፈሉ በፊት በትክክል ለምዝገባ ማመልከታቸውን እንዲያረጋግጥ ባለሥልጣኑ አስጠንቅቋል። የተባበሩት አረብ ኤሚሬቶች ቻይና ሰራሽ የጦር መሳሪያዎች መሐመድ ሐምዳን ደጋሎ ለሚመሩት የሱዳን ፈጥኖ ድራሽ ኃይል ማቅረቧን እንዳረጋገጠ አምነስቲ ኢንተርናሽናል አስታወቀ። ድርጅቱ ፈጥኖ ድራሽ ኃይሉ ከሱዳን ብሔራዊ ጦር በሚያደርገው ውጊያ የተራቀቁ ቻይና ሰራሽ የጦር መሳሪያዎች ከተተኮሱ በኋላ ኢላማቸውን ለመምታት አቅጣጫቸውን የሚያስተካክሉ ቦምቦች እየተጠቀመ እንደሚገኝ ዛሬ ሐሙስ ይፋ ባደረገው ሪፖርት በዝርዝር አቅርቧል። የተባበሩት አረብ ኤሚሬቶች ፈጥኖ ድራሽ ኃይሉን ታስጣጥቃለች በሚል የሚቀርብባትን ወቀሳ በፍጹም አትቀበልም። የሱዳን መከላከያ ምክር ቤት ባለፈው እሁድ በዚሁ ውንጀላ ሳቢያ ሱዳን ከተባበሩት አረብ ኤምሬቶች ጋር ያላትን ግንኙነት እንደሚያቋርጥ አስታውቋል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ መስሪያ ቤት ትላንት ረቡዕ ከብሔራዊው ጦር ሰራዊት ቅርበት ላለው የመከላከያ ምክር ቤት እውቅና እንደማይሰውጥ አስታውቋል። የሱዳን ፈጥኖ ደራሽ ኃይል በተባበሩት አረብ ኤምሬቶች ቻይና ሰራሽ የጦር መሳሪያዎች እንደታጠቀ በምዕራቡ ዳርፉርና በካርቱም ውጊያዎች የተጠቀመባቸው መሳሪያዎችን በመመርመር እንዳረጋገጠ አምነስቲ ኢንተርናሽናል ይፋ አድርጓል። በድርጅቱ መግለጫ መሠረት የተባበሩት መንግስታትን ማዕቀብ በመጣስ በተባበሩት አረብ ኤሚሬቶች ወደ ሱዳን የተላኩ ቻይና ሰራሽ ውስብስብ የጦር መሳሪያዎች በካርቱምና በዳርፉር ተማርከዋል። ይሁንና ባለፉት ቀናት በአብዱል ፋታህ አል ቡርሃን የሚታዘዘው ብሔራዊ ጦር በሚቆጣጠራቸው አካባቢዎች ፈጥኖ ደራሽ ኃይሉ ጥቃት ስለፈጸመባቸው ረዥም ርቀት በራሪ ድሮኖች ያለው ነገር የለም። ዛሬ ሐሙስ በፖርት ሱዳን የሚገኘው የሀገሪቱ ዋነኛ የባህር ኃይል የጦር ሰፈር እንደ እዚሁም ኮስቲ በተባለች ከተማ የሚገኝ የነዳጅ ማጠራቀሚያ በፈጥኖ ድራሽ ኃይሉ የድሮን ጥቃት እንደተፈጸመባቸው የመረጃ ምንጮች ለፈረንሳይ ዜና አገልግሎት ተናግረዋል። የሱዳን የፀጥታ ሁኔታ እያሽቆለቆለ መሄድ ያሳሰባት ቻይና በካርቱም በሚገኝ ኤምባሲዋ በኩል ዜጎቿ በአፋጣኝ ሀገሪቱን ለቀው እንዲወጡ ዛሬ ሐሙስ አስጠንቅቃለች። የውሃ የኤሌክትሪክና የነዳጅ አቅርቦት መመናመኑን የገለጸው የቻይና ኤምባሲ የሀገሪቱ ዜጎች በመርከብ ወደ ሳውዲ አረቢያ እንዲሻገሩ ወይም በተገኘው ዓለም አቀፍ በረራ ሱዳን ን ጥለው እንዲወጡ አለበለዚያ በምድር ወደ ግብፅ እንዲጓዙ መክሯል። ሐማስ በደቡባዊ ጋዛ ከራፋ አቅራቢያ ከእስራኤል ወታደሮች ጋር ብርቱ ውጊያ እያደረገ እንደሚገኝ ያስታወቀ። ታጣቂ ቡድኑ በቴሌግራም በኩል ያሰራጨው መግለጫ የእስራኤል ወታደሮች ዘመቻ በተስፋፋባቸው አካባቢዎች አሁንም እንቅስቃሴ እያደረገ መሆኑን የሚጠቁም ነው። በምስራቃዊ ራፋ በሚገኝ ታኑር በተባለ መንደር አስራ ሁለት ወታደሮች በተካተቱበት የእስራኤል ወታደራዊ ኃይል ላይ በፈጸመው ጥቃት ወታደሮች መግደሉን እና ማቁሰሉን አስታውቋል። እስራኤል ከጥቂት ቀናት በፊት ዘመቻዋን በጋዛ የበለጠ እንደምታስፋፋ አስታውቃለች። ይህ በእንዲህ እንዳለ መንግስታት የጋዛን አሰቃቂ ሁኔታ ለማቆም በአፋጣኝ እርምጃ እንዲወስዱ የዓለም አቀፉ ቀይ መስቀል ኃላፊ ጥሪ አቅርበዋል ዋል ዳይሬክተሩ በጋዛ ያለው ስቃይ የሰው ልጅን የሰብአዊ መሰረት ጥያቄ ውስጥ ከሚጥልበት ደረጃ እየደረሰ እንደሚገኝ አስጠንቅቀዋል። የአውሮፓ ኅብረት የውጭ ጉዳይ ኃላፊ ካያ ካላስ በበኩላቸው አብዛኞቹ የአውሮፓ ሀገሮች የጋዛ ሁኔታ ሰዎች ሊቋቋሙት የማይችሉት ብቻ ሳይሆን በፍጥነት እየተባባሰ የሚሄድ ነው የሚል የጋራ አተያይ እንዳላቸው ተናግረዋል። ይህ ዶይቼ ቬለ ነው። የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር በናዚ ሽንፈት ሁለተኛው የዓለም ጦርነት ያበቃበት የድል ቀን ሲታሰብ ሩሲያ በዩክሬን ጦርነት የምትነዛውን ታሪካዊ ውሸት ነቀፉ። አውሮጳዎች ቪዳይ ብለው የሚጠሩት የድል ቀን ዛሬ ሲከበር የሩሲያ ና የዩክሬን ጦርነት በኃይል አጥልቶበት ታይቷል። ፕሬዚደንት ፍራንክ ቫልተር ሽታይንማየር ቡንደስታግ ተብሎ በሚጠራው ምክር ቤት ባሰሙት ንግግር በሙሉ ኃይላቸውና በታላቅ መስዋዕትነት ናዚ ጀርመንን ድል የነሱ በአሜሪካና የቀድሞዋ ሶቪየት ኅብረት የተመሩ ተባባሪዎቹ መንግስታትን አመስግነዋል። ዩክሬናውያንና ሩሲያውያን ጎን ለጎን ተሰልፈው የተዋጉበትን የሩሲያ ቀዩ ጦርንም አመስግነዋል። ቀዩ ጦር ያኔ ምን አይነት አስተዋጽኦ እንዳበረከተም እናውቃለን። በቀዩ ጦር ሩሲያውያን፣ ዩክሬናውያን፣ ቤላሩሲያውያንና አብረው የተዋጉ ሁሉ ያደረጉትን አስተዋጽኦ እናውቃለን። ቢያንስ እነዚህ 13 ሚሊዮን ወታደሮችና ብዙ ሰላማዊ ሰዎች ሕይወታቸውን አጥተዋል። Aber gerade deshalb treten wir den heutigen geschichtslügen des kreml entschieden entgegen. ሩሲያ በዩክሬን የምታካሄደውን ጦርነት ከአፍቃሪ ናዚዎች ጋር የሚደረግ ውጊያ ትለዋለች። ሽታይን ማየር ግን በዛሬው ንግግራቸው ከዩክሬን ጋር የሚደረገው ጦርነት በፋሽዝም ላይ የተደረገው ውጊያ ተቀጥላ አይደለም ሲሉ ተደምጠዋል። ዩክሬን ለነፃነቷ ለዴሞክራሲዋና ና ሉዓላዊነቷ የምታደርገውን ውጊያ እንደግፋለን ያሉት የጀርመን ፕሬዝደንት ዩክሬንን ያለ እርዳታ መተው ዛሬ የሚዘከረውን የድል ቀን መካድ እንደሆነ አስጠንቅቀዋል። በብሪታንያ ይኸው የድል ቀን ሲከበር ጠቅላይ ሚኒስትር ኪርስትራመር በሁለተኛው የዓለም ጦርነት የሆነውን ሁሉ ታሪክ ዛሬ የማይፈይድ ነው ተብሎ ቸለ ሊባል እንደማይገባ አስጠንቅቀዋል። ጠቅላይ ሚኒስትሩ የነፃነትና የዴሞክራሲ እሴቶች ዛሬም አስፈላጊ ናቸው ሲሉ አሳስበዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትላንት ረቡዕ የፈረንጆቹን ግንቦት ስምንት የድል ቀን አድርገው አውጀዋል። ሩሲያ ነገ በሞስኮ አደባባይ በወታደራዊ ትርኢት የድል ቀንን ለመዘከር ስትዘጋጅ ፕሬዝደንት ቭላዲሚር ፑቲንና የቻይናዎቻቸው ሺ ጂንፒንግ ለምዕራቡ ያላቸውን እንቢተኝነት ዛሬ በግልጽ አሳይተዋል። የቻይናው ፕሬዚደንት በአከባበሩ ከሚታደሙ ከ20 በላይ የውጭ ሀገራት መሪዎች አንዱ ናቸው። የኢትዮጵያው ፕሬዚደንት ታዬ አጽቀ ሥላሴ፣ የግብፁ አብዱልፈታህ አልሲሲን የመሳሰሉ መሪዎች ሞስኮ ገብተዋል። ቭላድሚር ፑቲን ከቻይናው አቻቸው ጋር ለሶስት ሰዓታት የዘለቀ ውይይት ካደረገ በኋላ አስቸጋሪ ጂኦ ፖለቲካዊ ሁኔታና ዓለም አቀፍ እርግጠኝነት ማጣት ባለበት በዚህ ወቅት የቻይናና የሩሲያ የውጭ ጉዳይ ፖሊሲ ትስስር በዓለም አቀፍ መድረኮች እጅግ የማረጋጊያ ምክንያት እንደሆነ ለጋዜጠኞች ተናግረዋል ሺ ጂንፒንግ በበኩላቸው ቻይና ከሩሲያ ያበጀችው ወዳጅነት ሰላም ላጣው ዓለም አወንታዊ ጉልበት እንደፈጠረ ገልጸዋል። ሁለቱ መሪዎች በጠቅላይ ጉልበተኝነት ፊት በጽናት እንደሚቆሙም አስታውቀዋል። ፕሬዚደንት ዶናልድ ትራምፕ ለአሜሪካ ህዋ ላይ የተመሰረተ የሚሳይል መከላከያ ለማበጀት የያዙትን ዕቅድ ፑቲንና ሺጂንፒንግ ጥልቅ አለመረጋጋት እንደሚያስከትል በጋራ ባወጡት መግለጫ አስጠንቅቀዋል። ሁለቱ መሪዎች በሞስኮ ሲገናኙ ዩክሬን በጦር አውደ ግንባሮች በመቶዎች የሚቆጠሩ ጥቃቶች ፈጽማለች በማለት ሩሲያን ወንጅላለች። ፕሬዚደንት ቭላዲሚር ፑቲን የድል ቀን ሲከበር የሶስት ቀናት የተኩስ አቁም አውጀው የነበረ ቢሆንም የ ሰላሳ ቀናት ሊሆን ይገባል የሚል አቋም ያላት ዩክሬን አልተቀበለችም። የጀርመን የሀገር ውስጥ ስላ መስሪያ ቤት አማራጭ ለጀርመን የተባለውን ፓርቲ የተረጋገጠ ቀኝ አክራሪ ብሎ መጥራቱን በጊዜያዊነት እንዲያቆም በፍርድ ቤት ታዘዘ። የጀርመን ህገ መንግስታዊ ጥበቃ መስሪያ ቤት ፍረጃውን ከመጠቀም እንዲያቆም ያዘዘው መቀመጫውን በኮሎን ከተማ ያደረገው አስተዳደራዊ ፍርድ ቤት ፓርቲው ባቀረበው አቤቱታ ላይ ውሳኔ እስኪሰጥ ድረስ ነው። የጀርመን ህገ መንግስታዊ ጥበቃ መስሪያ ቤት ካካሄደው ረዥም ጊዜ የወሰደ ምርመራ በኋላ ፓርቲውን የተረጋገጠ ቀኝ አክራሪ ብሎ እንደ ፈረጃው ያሳወቀው ባለፈው አርብ ነበር። ባለፈው የካቲት በተካሄደ ምርጫ ከመራሄ መንግስት ፍሬድሪሽ ሚየርስ ወግ አጥባቂ ፓርቲ በመለጠቅ ሁለተኛውን ከፍተኛ የምክር ቤት መቀመጫ ያገኘው አማራጭ ለጀርመን ጉዳዩን ወደ ፍርድ ቤት ወስዶታል። ፍርድ ቤቱ ዛሬ የጀርመን ህገ መንግስታዊ ጥበቃ መስሪያ ቤት በአደባባይ ፓርቲውን የተረጋገጠ ቀኛ ክራሪ ብሎ መጥራት እንደማይችል ወስኗል። ከዚህ በተጨማሪ መስሪያ ቤቱ ስለ ፍረጃው ያወጣቸውን ጋዜጣዊ መግለጫዎች እንዲያጠፋ ታዟል። የአማራጭ ለጀርመን መሪዎች አሊስ ቫይድል እና ቲኖ ክሩፖላ የፍርድ ቤቱን ውሳኔ ፊል ድር አድርገው ወስደውታል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ ካፒታል ገበያ ባለሥልጣን አቶ ኤርሚያስ አመልጋን ጨምሮ በሕገ ወጥ መንገድ ሰነደ መዋለ ነዋዮች ለሕዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ ነበር ተብለው በተጠረጠሩ ግለሰቦችና ድርጅቶች ላይ ምርመራ ጀመረ። የተባበሩት አረብ ኤምሬቶች፣ ቻይና ሠራሽ የጦር መሳሪያዎች መሐመድ ሐምዳን ደጋሎ ለሚመሩት የሱዳን ፈጥኖ ደራሽ ኃይል ማቅረቧን እንዳረጋገጠ አምነስቲ ኢንተርናሽናል አስታወቀ። የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር በናዚ ሽንፈት ሁለተኛው የዓለም ጦርነት ያበቃበት የድል ቀን ሲታሰብ ሩሲያ በዩክሬን ጦርነት የምትነዛውን ታሪካዊ ውሸት ነቀፉ። ሩሲያ ነገ በሞስኮ አደባባይ በወታደራዊ ትርኢት የድል ቀንን ለመዘከር ስትዘጋጅ ፕሬዚደንት ቭላዲሚር ፑቲንና የቻይና አቻቸው ሺ ጂንፒንግ ለምዕራቡ ያላቸውን እምቢተኝነት ዛሬ በግልጽ አሳይተዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።